በቤኒሻንጉል ጉምዝ ማንዱራ ወረዳ ሰባት ሰዎችን በመግደል የተጠረጠሩ አስራ አራት ግለሰቦችን መያዙን የክልሉ ጸጥታና ሰላም ግንባታ ቢሮ አስታወቀ። ተጠርጣሪዎቹ ጥቃቱን የፈጸሙበት ጠመንጃና ቀስቶችን መያዙን ነው የቢሮው ኃላፊ የገለጹት። በሌላ በኩል የቀበሌው ነዋሪዎች ሌላ ጥቃት ሊፈጸምብን ይችላል በሚል ስጋት ወደ አማራ ክልል እየሄዱ መሆናቸው ተነግሯል። ክልሉ ሁኔታውን ለማረጋጋት ከአማራ ክልል አመራር ጋር ለመወያየት ማቀዱን አስታውቋል። ናኮር መልካ ተጨማሪ ልኳል። በቤኒሻንጉል ጉሙዝ መተከል ዞን ማንዱራ ወረዳ ባለፈው እሁድ ሰባት ሰዎችን ገለዋል ተብሎ የተጠረጠሩ አስራ አራት ግለሰቦች ተያዙ ሲል የክልሉ ፀጥታና ሰላም ግንባታ ቢሮ ኃላፊ አቶ አበራ ባየታ ተናግረዋል። አቶ አበራ እንዳሉት ግለሰቦቹ በወረዳው ገነተ ማርያም ቀበሌ ተከስቶ የነበረውን ግጭት በማስተባበርና በግድያ ተሳትፈዋል ተብለው የተጠረጠሩ ናቸው ብለዋል። ከነዚህ መካከልም አንድ የወረዳው ግብርና ባለሙያ ይገኝበታል ሲሉ ኃላፊው ተናግረዋል። ይህ ዘገባ እስከተጠናከረበት ድረስ አንድ ጠበንጃ እና በርካታ ቀስቶችም በቁጥጥር ስር መዋላቸውን ኃላፊው አመልክተዋል። የቢሮ ኃላፊ አቶ አበራ ባየታ ለቪኦኤ እንዳሉት ጥቃቱን ተከትሎ የቆሰሉ አስራ አንድ ሰዎችም በፓዊ ሆስፒታል የሕክምና ድጋፍ እየተደረገላቸው መሆኑን ጠቅሰዋል። ጥቃቱን ተከትሎ አንዳንድ የቀበሌው ነዋሪዎች እየተፈናቀሉ መሆናቸውን የገለጸው ደግሞ አንድ ስሙ እንዳይጠቀስ የጠየቀ ነዋሪ ነው። ጠዋት አድሬም እዛው ጠዋት ላይም ነበር አርባ

ቱ መኪና ኮልኮሌም አውቲዝም ኤፌሳርም ካሶኒም ገብቶ ሁሉም እየጫነ ምንም እቃ ሳይቀረው ሁሉም እየጫነው ወጧል። ቁጥሩ ምን ያህል ይሆናል? ሙሉ ከሊቀመንበሩ ጀምሮ ማለት ነው። ከዋናው ሊቀመንበር ከደስ የሚባለ ጀምሮ ወደ ፓዊ የተወሰነ ሄደዋል። ግን ሙሉ ጠቅላላ የገባ ወደ አማራ ክልል ወደ ቻሌ ሄደና ለመውጣት ምንድን ነው ያስገደዳችሁ? በቃ እኛ እንሄዳለን። በቃ ከዚህ በላይ ከአሰቃቂ ግድያ በላይ ምን ትላለህ አንተ ቆይ። ይህን በተመለከተም አቶ አበራን ጠይቀናቸው ነበር። ሰው የወጣ ነው የሚል መረጃ ነው የደረሰን። ያለውጠታ ኃይልና የመንግስት አካላቶች ሰዎቹን እያረጋገሉበት ሁኔታ ነው ያለው። አሁን በተጨባጭ ኤንታክል ሰው ነው ወጥቷል የሚለውን መረጃ ለመስጠት ይቸገራለሁ። አሁን በወረዳውም ሆነ በቀበሌው የመንግስት ጸጥታ ኃይል በመግባቱ አንጻራዊ ሰላም ተመልሰዋል ያሉት ኃላፊው ችግሩ እንዳይባባስ እየሰራን ነው ያሉትን ገልጸዋል። አሁን አካባቢውን ለማረጋጋት አማራ ብሔራዊ ክልላዊ መንግስት ጋር የጋራ ኮማንድ ፖስት እቅድ እቅድ እያቀድን ነው። እቅዱን ነገ እናጸድቀዋለን። ከጸደቅን በኋላ ወደ ስራው ሲገባ ማለት ነው አካባቢው ላይ ያለውን ሰላም ሁኔታ ወደ ቀድሞ ነው እንዲመለስ ለማድረግ ማለት ነው። ባለፈው ሁለት ሳምንት በዳንጉር ወረዳ ሀምሳ ሰባት ሰዎች መገደላቸውን ያስታወሱት አቶ አበራ አማራ ክልል ጃዊ ወረዳም ከሁለት ወር በፊት የታጠቁ ኃይሎች በርካታ ሰዎችን ገለዋል ብለዋል። ከግጭቱ ጋር ተያይዞ በማህበራዊ ድረገጾች የሚተላለፉ መረጃዎች በጣም የተጋነኑ በመሆናቸው ማህበረሰቡ ከእውነተኛና ታማኝ ምንጮች ለማግኘት ጥረት እንዲያደርግ መክረዋል። ለቪኦኤ ናኮር መልካ፣ ነቀምቴ።